የአውሮጳ ህብረት ስደተኞች ከቱርክ በግሪክ በኩል እያደረጉ ወደ ሰሜናዊያቱ የአህጉሩ ሀገራት ለመግባት የሚያደርጉትን ጥረት ለማስቆም ከቱርክ ጋር ባለፈው መጋቢት ወር ስምምነት ላይ ከደረሰ ወዲህ በየወሩ አውሮጳ የሚገቡት ስደተኞች ቁጥር በጉልህ ቀንሶ ቢቆይም የነሐሴ ወር ከገባ ጀምሮ ቁጥራቸው ከፍ እያለ መሄድ ጀምሯል። ይሁን እንጂ ሃንጋሪን የመሳሰሉ አውሮጳውያት ሀገራት ድንበሮቻቸውን ከዘጉ ወዲህ በግሪክ የሚገኙ ወደ 59 ሺህ የሚጠጉ ስደተኞች በዛው በግሪክ ደሴቶች ውስጥ መቆየት ተገደዋል። በኮስ ደሴት ከተቋቋሙት የስደተኞች ማስተናገጃ ጣቢያዎች መካከል አንዱን የጎበኘው የዶይቸቬለ ባልደረባ ቮልፍጋንግ ላንድ ሜሰር በአራት ፖሊሶች ጥበቃ ስር የሚገኙ ከሶስት ቀናት በፊት ኮስ የገቡ ወደ ሰላሳ የሚጠጉ ወንዶች ስደተኞችን አነጋግሮ ነበር። ከስደተኞቹ አንዱ የሆነው የፓኪስታን ተወላጅ አብዱል ስለ ሁኔታቸው ሲያብራራ እንዲህ ነበር ያለው። የምዝገባውን ሂደት አጠናቀናል እና የመታወቂያ ወረቀታችንን በመጠባበቅ ላይ ነን። የስደተኞቹ መጠለያ ጣቢያ እየተቋቋመው ከደሴቲቱ ዋና ከተማ ኮስ ሲቲ 15 ኪሎ ሜትር ርቆ በሚገኝ ኮረብታማ አካባቢ ነው። ጣቢያው የተሰራው ባለፉት የጸደይ ወራት ሲሆን በግሪክ ደሴቶች ከተቋቋሙት አምስት የስደተኞች መቀበያ ማዕከላት አንዱ ነው። ወደ ኮስ የሚገቡ ስደተኞች ሁሉ ወደዚሁ ማዕከል ይወሰዳሉ። በመሆኑም በዚያ የቦታ ጥበት እንዳለ ከአንድ ወር ተኩል አንስቶ በጣቢያው የሚገኘው ሌላው ፓኪስታናዊ ስደተኛ አሊ ገልጿል። የመጠለያ ጣቢያው ክፍሎች ሞልተዋል። በመሆኑም ስደተኞቹ ውጭ መተኛት ተገደዋል። የ24 ዓመቱ አሊና ጓደኞቹም መስራት ይችሉ ዘንድ እንደ ብዙዎቹ ስደተኞች ወረቀቶቻቸውን በመጠባበቅ ላይ መሆናቸውን ነው አሊ ያመለከተው። ተገን ማግኘት እፈልጋለሁ ምክንያቱም ይህ ግሪክ ውስጥ መስራትና መቆየት ያስችለኛል። ይሁንና የተገን ማመልከቻው ሂደት ተጓታች መሆኑና የተገን ማመልከቻቸውም ተቀባይነት የማያገኝላቸው ስደተኞች ወደ ቱርክ መመለስ የሚገደዱበት አሰራር ሁኔታቸውን አዳጋች እንዳደረገባቸው ስደተኞቹ በቅሬታ ይናገራሉ በተለይ በኢኮኖሚ ምክንያት ተገፋፍተው ወጥተዋል ለሚባሉት አሊን ለመሳሰሉት ስደተኞች ሁኔታዎች በግሪክ ምቹ አይደሉም ከዚህ ሌላ ደግሞ የስደተኞቹ በኮስ መቆየት ከደሴቲቱ ነዋሪዎች ዘንድ ተቃውሞ አስነስቶባቸው እንደነበር የፒሊ መንደር ነዋሪና የአንድ ቡና ቤት ባለቤት ካተሪና ድሮሱ ያስታውሳሉ። ለነገሩ በፒሊ መንደር አንድም ስደተኛ አይታይም፣ ያሉት ድሩሱ አምና ስደተኞች ወደ ደሴቶቹ በብዛት የገቡበት ሁኔታ በንግዱ እንቅስቃሴ ላይ ያኔ አሉታዊ ተጽዕኖ ቢያሳርፍም ያ ሁሉ ግን አሁን መሻሻሉን አመልክተዋል። እዚህ ከስደተኞቹ ጋር ችግር የለም። እርግጥ ነው አምና የስደተኞቹ መጠለያ ጣቢያዎች በተገነቡበት ድርጊት አንጻር ተቃውሞ ነበር። ብዙዎች የጣቢያዎቹን መቋቋም በመቃወም አደባባይ ወጥተዋል። በጣም አስከፊው ባለፈው ዓመት የተፈጠረው ሁኔታ ነበር። ያኔ በሺዎች የሚቆጠሩ ስደተኞች የኮስ ወደብን ባጨናነቁበት ጊዜ አለመረጋጋት አስከትሎ ነበር። አሁን ግን ሁሉ ነገር ጥሩ ነው ያለው ለዚህም እንደ ግሪክ ደሴቶች ነዋሪዎች አስተያየት ምንም እንኳን ካለፉት ጥቂት ሳምንታት ወዲህ ወደ ግሪክ ደሴቶች በመምጣት ላይ ባሉት የአዲሶቹ ስደተኞች ቁጥር ጭማሪ ቢታይበትም የአውሮጳ ሕብረት ከቱርክ ጋር የደረሰው ስምምነት የስደተኞቹን ቁጥር በመገደቡ ረገድ ድርሻ ሳያበረክት አልቀረም።